በተባበሩት መንግስታት ድርጅት የሴቶች ጉዳይ ተቋም ዩኤን ውሜን አማካኝነት የሚሰናዳው የአስራ ስድስት ቀናት ብርቱካናማ የጸረ ፆታዊ ጥቃት ዘመቻ ህዳር አስራ አምስት ቀን ተጀምሮ ታህሳስ አንድ ቀን የሚያበቃ ሲሆን ባለፉት ጥቂት በማይባሉ አመታት ውስጥም ዘመቻው በኢትዮጵያ በማህበራዊ ሚዲያ ላይ ግንዛቤና መነቃቃትን በሚፈጥሩ ምስሎች፣ የውይይት ርዕሶችና ብርቱካናማ እንቅስቃሴዎች ይሞላ ነበር። ነገር ግን አሁን ላይ ኮቪድ አስራ ዘጠኝን ጨምሮ በሀገሪቱ ያለው የፖለቲካ ሁኔታ አለመረጋጋት ለማረጋጋት እንቅስቃሴውን አቀዛቅዞታል። ይሁንና የኢትዮጵያ የሴቶችና ማህበራዊ ጉዳይ ሚኒስቴር በሀገሪቱ በጦርነቱ ምክንያት ለተፈናቀሉና ለተጎዱ እናቶችና ህጻናት ሀሽታግ የእህቴ ጠባቂ ነኝ በሚል ርዕስ የተለያዩ ሰብዓዊ ድጋፎችን እያሰባሰበ እንደሚገኝ በሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር የሆኑት አቶ አድነዋበራ አበራ ይገልጻሉ። ይህንን ብቻ ለም አክቹዋሊ በዘንድሮ አመት ያሉን ማን ናቸውም ካለንደር እና ፈጠራዊ እውነቶች በሙሉ በመጠቀም የወረራቸው ቦታዎች፣ የተፈጸሙ ጥቃቶችና የተወዘረፉ ንብረቶች፣ የወደሙ ቁሳቁሶችና የተፈጸሙ ሰብአዊ ጥሰቶችን ማከም በሚያስችል ሁኔታ የተለያዩ ድጋፎችን እያሰባሰብን ያለነው የቁሳቁስ ድጋፎችን ብቻ ሳይሆን ለውን የሰው ልጅ ስነልቦና ማከም የሚችል ሳይኮሶሻል ሰፖርት መስጠት የሚችሉ አካላትንም ጭምር እንደ አጠቃላይ ድጋፍ እያሰባሰብን ያለ ነው እና ከዳር አስራ ተጀምሮ እስከ ታሳ ስምንት የሚቆየው ድጋፍ በዋናነት በተለያዩ አዲስ አበባ ውስጥ የሚገኙ ትላልቅ ሞሎች እና ሱፐርማርኬቶች የሚካሄድ ነው። ከዛ ባሻገር ደግሞ በመስቀል አደባባይ በትልቁ አደባባይ ህዝቡም ሁሉም የሚሳተፍበት የደም ልገሳት መስርዓት እንዲሁም ደግሞ የተለያዩ የምግብና አልባሳት ለንጽህና መጠበቂያ ህጻናትም ለእናቶችም ለሁሉም ለተፈናቀሉ ዜጎች ሊውሉ የሚችሉ ሁሉም በፈቀደው ኃይል አቅም እንዲያመጣ የተለያዩ ንቅናቄዎች ሰርተን ብዙ ስራዎች ተሰርተዋል። የሚኒስትር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር አቶ አድኖ አበራ ምንም እንኳን በጦርነቱ የተፈናቀሉና የተጎዱ ቤተሰቦች እጅግ ብዙ በመሆናቸው የዘመቻው ትኩረት በአብዛኛው ሰሜን ኢትዮጵያ ላይ ቢያተኩርም ነገር ግን የሚሰባሰቡ እርዳታና ድጋፎች በሀገር አቀፍ ደረጃ ለተጎዱ እናቶችና ቤተሰቦቻቸው የሚውሉ ናቸውም ይላሉ። ዞሮ ዞሮ በሰሜን ብቻ ሳይሆን መተከልም የተፈጸመ አለ፣ ወለጋም የተፈጸመ አለ። በየቦታም ያልሰማናቸውም ሊኖሩ ይችላሉ። ስለዚህ የምናደርጋቸው ድጋፎች ለሁሉም እንዲደርስ ነው የምናደርገውና በሁሉም አካባቢዎች ነው። ለምሳሌ እጅግ በጣም ከፍተኛ ችግር የደረሰባቸው ህጻናት እናታናቸ ህጻናት በአማራና በአፋር ክልሎች አልተወሰነ ሁሉም ክልሎች ላይ ያሉትን ህጻናት ወስደን አሳዳጊ ቤተሰብ እንዲያገኙ እናደርጋለን። እንደገና እንደዚሁ ሌሎችን ጥቃት የተፈጸመባቸው በማንኛውም ሁኔታ ያንን ኃላፊነት ማውጣት ግዴታ አለብን። አሁን እንደ በፊቱ ሴቶችና ህጻናት ብለን ብቻ የምንለየው ሳይሆን ማህበራዊ ጉዳይም ስለመጣ ቀደም ሲል የነበረው ሴቶችና ወጣቶች ሚኒስቴር ከማህበራዊ ጉዳይ ጋር መርጊ ስለተደረገ ሁሉም የአረጋውያን ጉዳይም የአካል ጉዳተኛ ጉዳይ ሁሉም ስለሚመለከተን ባሉበት ቦታ ለመድረስ ነው፣ እየሰራ ነው ያለነ። ሀሽታግ የእህቴ ጠባቂ ነኝ የሚለው ዘመቻም ፌዴራል ላይ ባሉ ሴት ሚኒስትሮች እንዲሁም በክልል መሪዎች አማካኝነት በመጪው ቅዳሜና እሑድ የገቢ ማሰባሰቢያና የሰላም ጥሪን መሰረት ያደረጉ እንቅስቃሴዎች መታቀዳቸውንም ይገልጻሉ። በፊታችን ዘጠኝና አስር አሁን በክልሎች ወረድ ተጀምራሉ ሰላማዊ ሰልፎች ይኖራሉ። ይህንን ሰላም የስፈን በሴቶችና ጸረታይ ደርስ ጣትቁም የሚልና እኔም የእህቴ ጠባቂ ነኝ በሚሉ መሪ ቃላቶች እነኝን ንቅናቄዎች እያካሄድ ነው ያለ ነው። ክልሎች ላይ ኦልሬዲ እየተጀመረ ነው። ክልሎች ላይ ያሉትን የሚመሩት ፌዴራል ላይ ያሉ ሴት ሚኒስትሮች እና በክልሉ ላይ ያሉ ከፍተኛ አመራሮች ናቸው። እዚህም ያሉት በአጠቃላይ ንቅናቄው በሴት አመራሮች እና ሚኒስትሮች የሚመራ ነው እና በዛ ዕለትም የፊታችን እሁድ ወደ አምሳ አምስት ሺህ ሴቶች ቀደማ መስቀል አደባባይ የሚገኙበት ነው እያንዳንዱ ሴቶች ከእያንዳንዱ አንዱ ክፍለ ከተማ የሚወጣው ናቸው። እዚህ አዲስ አበባ ያሉት ዋና ዋና ክልል ከተሞች ደግሞ እዛው እነሱ በራሳ ሊገባይ ሁኔታ የሚያከናውኑት ነው። እዚህ አዲስ አበባ ግን ሲመጡ ድምጻቸውን ከማሰማት ባሻገር እያንዳንዱ ሴቶች ከአንድ ወረት አንዱ ክፍለ ከተማ መኮረኒ አንዳንድ ኪሎ ሁለት ሁለት ኪሎ ካር ባለው አቅም ሌላ ክፍለ ከተማ ደግሞ ፓስታ የሚሆን ንጽህና መጠበቂያ የተለያዩትም ባለው አቅም የሚያዋጣበት አንዱ ድጋፍ ማሰራሰሪያ ስልት አርገ ይጠቀሙን ያለ ነው። ስለዚህ ባለን አቅም ሁሉ አሁን ባለን ወቅታዊ በጠቀምን ወቅታዊ ጉዳይ ላይ ችግሮቻችንን በራሳችን ውስጥ ኃይል የምንቀርፍበት በራሳችን አቅም የምንቀርፍበትን ስትራቴጂ ነው ነፍሰን እየሰራን ያለ ነው። ሁሉንም ኢቨንቶች የምንጠቀመው ጋሆችን በማሰባሰብ ንቅናቄዎችን እና ግንዛቤዎችን በመፍጠር ነገር ነው። እና ያለው ችግር በተለይ በዓለም አቀፍ ተቋማት ና ሚዲያዎች ብዙም እንብዛም ጆሮ አልተሰጠውና ጆሮ ዳባሪ በስተባርበት ሁኔታ ስላለ እነኝህ ነኝንም ጭምር መሰማት አለበት። እዚያ ላይ የተፈጠረው ሰብአዊ ጥሰት መጋለጥ አለበት ጠያት አለበት የሚል ድምፃችንን በአማርኛ ቋንቋም በእንግሊዝኛ የምናሰማበት ክላችን እሑድ አለ። በክልሎች ኦረዲ ተጀምሯል። የሚቀጥል ነው የሚሆነው አቶ አድነው በሀገሪቱ ያሉትን በጦርነቱ ምክንያት የተፈጠሩ ማህበራዊና ስነ ልቦናዊ ተግዳሮቶችን ለመታደግም ዘላቂ የሆነ እቅድ በሀገር አቀፍ ደረጃ እየወጣ ነውም ይላሉ ዛፉን ማድረግ ብቻ ሳይሆን ይሄን በዘላቂነት መውጣት የምንችልበት የክራይሰስ የቀውስ መውጫ ስትራቴጂ አዘጋጅተን እንደ ሀገርም ወረዲ ተቋቋ መቆጥ ያለ በካቢኔ ደረጃ እኛም ሪካቨሪ ፕላን አዘጋጅተን እንዴት ነው የምንሄድበት የሚለውን ነገር ከውጭ ያሉትን ዲያስፖራ እናንተንም ዲያስፖራዎችንም እያሳተፍን የሀገር ውስጥንም አቅም በጣም እያጎለበትን ሰሜን ላይ ያለው ችግር፣ አፋር ላይ ያለው ችግር፣ የደቡቡም የሲዳማውም የኦሮሞ ሶማሌም ሁሉም ችግር ስለሆነ ሁሉም ወደዛ ተንቀሳቅሶ ሁሉም ወገን ለወገን ደራሽ እንዲሆን ነው እየሰራ ያለ ነው። የሴቶችና ማህበራዊ ጉዳይ ሚኒስቴር ሀሽታግ የእህቴ ጠባቂ ነኝ በሚል አስራ ስድስት ቀናት ብርቱካናማ ዘመቻ የጀመረው የድጋፍ ማሰባሰቢያ እንቅስቃሴ ችግሩ እልባት እስኪያገኝ ድረስ ቀጣይ መሆኑ የተገለጸ ሲሆን የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር አቶ አድኖ አበራ ዲያስፖ ዲያስፖራውና መላው ኢትዮጵያውያን በዚህ ጉዳይ ላይ ዘላቂ የሆነ መፍትሄ ለማምጣት እንዲያግዙም ጥሪ አድርገዋል። በአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ